مهبره السبب لا السبب ኢትዮጵያውያን አገራቸውን በተለያየ ምክንያት ጥለው ሁለተኛም ወይም ሶስተኛ አገር ካደረጓቸው ከአብዛኛዎቹ አገራት ሁሉ ሩቅ ከምትባለው በአውስትራሊያ ምድር እየኖሩም ኢትዮጵያውያን ባህላቸውንና ወጋቸውን እንዲሁም እሴቶቻቸውን ጠብቀው እየኖሩ ይገኛሉ። ባሳለፍነው ሳምንት ቅዳሜ ጳጉሜ ሁለት የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ በፉትስክሬን ኒኮልሰን ጎዳና ላይ ባዘጋጀው የአዲስ ዓመት መቀበያ ልዩ ዝግጅትም ላይም ኢትዮጵያውያን ያሳዩት ይህንን ነው። ሃይማኖታቸውን፣ ባህላቸውን፣ ምርቶቻቸውን እንዲሁም ደስታቸውን ሲገልጹ ውለዋል። እኛም በስፍራው በመገኘት የበዓሉ ዋዜማ ድባብ የፈጠረባቸውን ስሜት እንዲገልጹልን ጠይቀናል። ከኢትዮጵያውያንም ባሻገር ከፋየር ሬስኪው ቪክቶሪያ አክቲንግ ከማንደር ስኮት ዳርሲ ና ሬቤካ ሃርዲን የበዓሉ ድባብ ምን ይመስል ነበር፣ በእናንተ ስሜት ውስጥስ የተፈጠረው ምንድናው? ስንል ጠይቀናቸው ነበር። ሁለቱም ባለሙያዎች ጠቅለል አድርገው የገለጹልን ኢትዮጵያውያን በበዓሉ ላይ በአለባበስ ደምቀው ተምሳሌታዊ በሆነው አደይ አበባ ተውበው ነው ያየናቸው በጣም ደስታን የሚፈጥር ነበረ። እንዲሁም ለኢትዮጵያውያን የቀን መቁጠሪያ የተለየ አስተያየትና ግንዛቤ እንዲኖረንም ምክንያት ሆኑልናል። ለሚቀጥለው ዓመትም እዚሁ እንደምንገናኝ ተስፋ አለን ብለዋል ስኮት ዳርሲ። During the last few days, and being here today has shown us a lot more. Uh, introduced us to uh, some of the representations of the instruments through to the uh, outfits and the symbolism that came from there. We also got uh, an introduction into the sunflower and the representation that has to Ethiopian New Year. Uh, September 11 is something new on my calendar yeah. and i now appreciate it for a different cause uh, and it's been a beautiful and amazing experience today yeah, It used to be remember september 11 for a reason for other reasons especially in emergency services yeah. but this has shaped my mind in a completely different way yeah. um, and today it's been something of a benefit for me to come here and to experience that in the Ethiopian community. So I really appreciate. My name is Rebecca Harding from Fire Rescue Victoria. We've had a wonderful day. It's been a spectacular event. Uh, it's been so wonderful to be a part of the Ethiopian community. That's such a very special time of their year. So we look forward to coming back next year. Excellent. Thank you so much. Welcome to Addis Amet. Welcome to Addis Amet. How do you feel about coming to Addis Amet? How do you feel about the Addis Amet product? What do you think about the Addis Amet product? ዛሬ ግን በዓሉን በተመለከተ የተለያዩ አበባዎችን እንደምታየው አብዛኛው ሰው አርጎ ተያየሹ ከኛ የመጣ ፕሮዳክት ነው። አደይ አበባ ያው የኢትዮጵያ አዲስ ዓመት ሲመጣ አደይ አበባም አብሮ ስለሚመጣ ያንን ለማስታወስ ብለን ያዘጋጀ ነው ፌስቲቫል የሚደረግ የጸጉር እና የቤት ውስጥም የተለያየ አክሰሰሪዎች ይዘን መጥተናል። መልካም በዓል እንኳን አደረሰሽ ሰንጂት፣ ዛሬ ያገኘሁሽ እዚህ አዲስ ዓመት ፕሮግራም ላይ ብሬቨርትን እያስተዋወቃችሁን ያላችሁት ቀኑ እንዴት ነበረ? ህዝቡ እንዴት እየተቀበለ ነው? ምን ይመስላል ያለ ሁኔታ ን ማርቲን እንኳን አብሮ አደረሰን። አንቺንም እንኳን አብሮ አደረሰሽ። ዛሬ በጣም ቆንጆ ነበረ የእውነት ከዛሬ አቴንድ ካደረግ ነው። ዛሬ በጣም ሞቅ ያለ በጣም ብዙም ሰው ፓርቲሲፔት ያደረገበት በዓል ነው። በጣም ነው ደስ ያለኝ። በጣም ብዙ ልጆች ነበሩ። ነገን የሚቀበሉት ልጆች ናቸውና ባህላቸውን ለማየት ስለቻሉ በጣም ደስ ብሎኛል። ብሬቭ ሃርትስ ደግሞ ዛሬ ዩዝ ቮለንቲሮችን ይዘን ብሬቭ ሃርትስ በጣም ብዙ ዩዝ ቮለንቲር እዚህ የተወለዱ ያደጉ ልጆች ብሬቭ ሃርትን ለመደገፍ ፈንድሬዚንግ አክቲቪቲ ለማድረግ በዛውም ደግሞ ከምንም በላይ አዌርነስንም ክሬት ለማድረግ በጣም ብዙ ልጆች ፓርቲሲፔት አድርገዋል። ዛሬ እዚህ ሶሴጅ የጠበሱ ነበረ፣ ፌሪ ፍሎስ ነበረ፣ ፖፕኮርን ነበረ። በጣም ብዙ ነገር እያደረጉ ዩዝ ሌድ ነበር እና ዛሬ ከምንም በላይ በጣም ይህም በዓል ያደመቀው የዩዝ ፓርቲሲፔሽን ነው ለብሬ ፋርት እና በጣም ነው የኮራሁባቸው። በጣም ደስ ብሎኛል። ማርቲ እንኳን አደረሱ። እንኳን አብሮ ያደረሰን ዶክተር ብርሃን ያገኘሁት ዛሬ አዲስ አመት የሚከበርበት ፕሮግራም ላይ ነው። እንዴት አገኙት? ዛሬ ወል ይሄ የእኛ አመት፣ አሁን በዚህ የሚያሳየው ህዝቡ እንዲህ መቶ አንድ ጋር ሲሆን፣ ስፔሻሊ ልጆች፣ ህፃኖች ይሄ ለነሱ በጣም የሚያኮራ ነው። ምክንያቱም ማን መሆናቸው እየጠየቁ ነው ይሄ እንዲህ እንዲህ ነገር ብናበዛ ለነሱ ጥሩ ነው። ምክንያቱ ሌላ ነገር በቤታችን ከማላታችን ይሄ ነው። በስራ ይባላል በአገር በቤት እንላለን። አንተ ኢትዮጵያ ነ አንተ ምነህ ብለን ግን ይሰማሉ ግን ምን መሆኑን አያውቁም። ዛሬ እዚህ መጡ ይማራሉ። ይሄ የበለጠ ትምህርት ነው ለልጆቻቸው እና ያለ ሁሉ እንዲህ ያዘጋጃችሁት ለማመስገን ይወልዳሉ። ዘመን መልካም በዓል ኢዛ ናበራለሁ ምንድነው አንተ የምታስተውቀው? አመሰግናለሁ ማርቲ። እኔ የማስተዋውቀው ኦስኬር ሰርቪስስ ኤንዲስ ሆም ኬር ፓኬጅ ሰርቪስ ፕሮቫይደር ካምፓኒ ነው። የተለያዩ ሰርቪሶችን እንሰጣለን ለተለያየ ዲስቢሊቲ ወይም ኤንዲስ አገልግሎት ለሚያስፈልጋቸው ና ደግሞ ኤጅ ኬር እድሜያቸው ከ65 በላይ ላሉ በኤጅ ኬር ሰርቪስ ፋንዲንግ ያላቸውን ሰርቪስ እንሰጣለን። የፐርሰናል ኬር፣ ዶሜስቲክ አሲስተንስ ሪስፓይት ኬር እና ሶሻል ሰፖርት፣ ሚል ፕሬፓሬሽን እና ሾፒንግ፣ ትራንስፖርት ኤን ኮሚኒቲ አክሰስ እና ደግሞ ሰፖርት ኮኦርዲኔሽን ስፔሲፊካሊ ለኤንዲኤስ ፈንዲንግ ላላቸው ያንን አገልግሎቶች እንሰጣለን ማለት ነው። የድርጅታችሁ ኦስኬር ነው የሚባለው እንግዲህ። ምን ያህል ወደ ህብረተሰቡ ውስጥ ገብታችኋል? አሁን በቅርብ ነው የተጀመረ፣ ግን ሌላ ድርጅት ጋር አብሬ ሰራ ነበረ ለሁለት አመት፣ ከዛ አሁን የራሴ ነው የጀመርኩት። እና ዋናው ምንድ ነው፣ በኮሚኒቲያችን ላይ ትክክል ነች። ዋናው አላማችንም ዛሬ እዚህ የመጣንበት ለህብረተሰቡ አዌርነሱን መፍጠሩ ነው። ምክንያቱም የኤጅ ኬር ሰርቪስ ለአዛውንቶች ለአረጋውያን፣ የአዛውንቶች መተዳደሪያ ኤጅ ኬር ነው የእሱ አገልግሎት እንዳለ ራሱ የማያውቁ ብዙ አሉ በኮሚኒቲ ውስጥ። ከዛ ደግሞ ካወቁ በኋላ እንዴት ነው ፕሮሰሱ፣ የት ነው የሚካሄደው፣ ምንድን ነው የሚደረገው የሚለውን አያውቁም። በዛ መልኩ እናግዛቸዋለን። አንደኛ እሱ ሁለተኛ ደግሞ የተለያየ ዲስቢሊቲ ያለባቸው በኮሚኒቲ ምናልባት አገልግሎቱ መኖሩን ብዙ ጊዜ እኛ ደግሞ አንናገርም እና ያንን ብሬክ አድርገው ወጥተው ከኛ ጋር እንዲሰሩ እንድናግዛቸው ሰፖርት ለማድረግ ነው ጥረት እያደረግን ነው። እስካሁን በተወሰነ መልኩ ይታወቃል በኮሚኒቲያችን፣ ግን ስቲል ብዙ ስራ ይጠበቅብናል። በጣም አመሰግናለው መልካም አዲስ አመት። ስሜ ብሩክ እባላለሁ። እዚህ ኢትዮጵያዊ ነኝ፣ ሜልቦርን ነው የምኖረው። እንኳን አደረሰን ለሁሉም ኢትዮጵያውያን። አሁን የአዲስ አመት ዋዜማ ላይ ነው ያለ ነው እና ዛሬ እዚህ የተሰበሰብ ነው። እኔ እንኳን ህፃናቶችን የኔንም ልጆች የልጆቼንም ጓደኞች ይዘን ለአዲስ አመት ለኢትዮጵያውያን ያላቸውን ምኞት እንዲገልጹ መንፈሳዊ ሰላምታን እንዲሰጡን የመጣ ነው። ባህላዊ ኢትዮጵያዊ መሳሪያ ያም ክራር ይባላል። በዛ ዝማሬን አቅርበው ለኢትዮጵያውያን ሰላም፣ ፍቅርን እግዚአብሔር እንዲያድል ያላቸው ምኞት፣ ጸሎት ለመግለጽ ነው የመጡት። መልካም በዓል። አሜን፣ ለሁላችንም ነው። እንኳን አደረሰሽለን። እንኳን አብሮ አደረሰን። እንግዲህ ዛሬ አዲስ አመት ፕሮግራም ላይ ያገኘሁሽ ቆንጆ ቆንጆ ስራዎችን ይዘሽ ቀርበሻል እንጂ እሺ። ከምን ቴንኪዩ ማርቲ። እጅ ስራ ፕሌስ ማት የሰሃን ማስቀመጫ በእጅ የተሰራ ልክ ባደይ አበባ የሚመስል ማለት ነው። አንድ ሱ ነው። ከዚህ በፊት ደግሞ እንደምታውቂው አሁ ማግኔቲክ አሁ አለ የምሸጣቸው። በፊት ሰው ሁለቱን ነው ይዣቸው የመጣሁት። ቀኑ ምን ይመስል ነበረ? ደስ ይላል። ካሰብኩት በላይ ነው። በጣም አመሰግናለሁ። በጣም ደስ ይል ነበረ። ደስ ይላል። መልካም በዓል ይሁንልሽ። ቅድስት ትባላለሁ። የምኖረው በሜልበርን ነው። የሜልበርን የአዲስ ዓመት የ2018 ዓመት ዝግጅት እጅግ በጣም ቆንጆ ነበር። ከመቼውም በበለጠ ዘንድሮ ህዝቡ ብዙ መጥቷል። በጣም ጥሩ ፕሮግራም ነው። እንደሚታየው ህዝቡም ደስተኛ ይመስላል። እኔም በጣም ደስተኛ ነኝ። አመሰግናለሁ። ህሊና እባላለሁ ነው በዓል እጅግ በጣም ደስ ይል ነበረ። የመጀመሪያ ነው። በጣም ነው የወደድኩት። በጣም ደስ ይል ነበረ። ምንድን ነው ልዩ የሆነብሽ ምንድን ነው? ምክንያቱም ሁሉንም ያካተተ ኢትዮጵያዊነታችን የሚያሳይ ባህል ነው የነበረው። ደስ ይል ነበር በጣም ማሌት ባላለውኝ የዘንድሮ አዲስ አመት በጣም አሪፍ ነው። ብዙ ሰው አለ። እኔ እንደዚህ አልጠበኩም ነበረ። ስቲል አሁን ኦልሞስት ፋይፍ ኦክሎክ ሊሆነው ሰው ግን ስቲል እንዳለ ነው። ሾፑ በትክክል የኢትዮጵያ ኒር ነው የሚመስለው። ካልቸሩ፣ ልብሱ፣ ሰዎቹ፣ ግርግሩ በጣም ደስ ይላል። የአዲስ አመት ቫይብ አለው። ፕሮግራሙ ላዘጋጃችሁ ኮሚቴዎች በጣም እናመሰግናለን። ከአመት አመት እያሻሻሉ እየመጡ ነው እና በርቱ እንላለን። እናመሰግናለን። መልካም በዓል። ግዛት እባላለሁ ከደላይድ የመጣሁት ለአዲስ አመት ፌስቲቫል። ሁላችሁም ኢትዮጵያውያን በመላው አውስትራሊያ ያላችሁ እንኳን ለአዲሱ አመት በሰላም አደረሳችሁ። በዚህ አመድ አንድ ቻሌንጅ አለን። እሱም ምንድን ነው? ማንኛውም ከሶስት አመት በላይ የሆነ ኢትዮጵያዊ ልጅ ከሀ እስከ ፐ ያሉትን ፊደል ማሳወቅ ነው እና ይሄ ለወላጆች ቻሌንጅ የአመቱ ቻሌንጅ ከመስከረም እስከ መስከረም። ከአድላይድ የመጣሁት ብለዋል። ሜልበርን እንዴት አገኙት? በጣም ኢንተረስቲንግ ነው። ሰው ብዙ ነው። እንደዚህ ተገናኝቶ በዓሉ ድባቡ በዓሉ እየደረሰ መሆኑን በደንብ እንገነዘባለን እና በጣም ቆንጆ ነው፣ በጣም ደስ የሚል ድባብ ነው ያለው። አድማጮቻችን በሜልበርን ከተማ በፑትስክሬ ኒኮልሰን ጎዳና ላይ ተዘጋጅቱ የነበረው የአዲስ አመት የመቀበያ ዝግጅት ቅኝት ይህንን ይመስል ነበር። ለኤስቢኤስ ራዲዮ ማርተ ጽጋው ከሜልበርን ለመላው አድማጮቻችን በሙሉ መልካም አዲስ አመት። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።